ሕገ መንግስታዊ ስርዓቱን በማፍረስ በሚል ወንጀልና በባለስልጣናት ግድያ የተከሰሱት ግለሰቦች ችሎት አንቀርብም ብለዋል። ፍርድ ቤቱ በበኩሉ ከእንግዲህ ጉዳያቸውን በፕላዝማ ቲቪ አማካኝነት እንደሚያካሂደው ገልጠዋል ይለናል። ልዩ ልዩ ትዕዛዞችን በመስጠት ጉዳዩን ለማየት ቀጠሮ መቁረጡን ገልጠው መለስካቸው አመሀብ አጠናቀረው ተከታዩ ዘገባ ጠቅላይ አቃቢ ህግ ከፍተኛ የሲቪልና ወታደራዊ ባለሥልጣናትን ጨምሮ በሰዎች ግድያና ህገ መንግሥታዊ ሥርዓቱን በማፍረስ በሚፈጸም ወንጀል የከሰሳቸው በናስር አለቃ መሳፍን ጥጋቡ የክስ መዝገብ የተዘረዘሩ አስራ ሦስት ሰዎች ችሎታ አንቀብም አሉ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ በሽብርና በሕገ መንግሥት የሚፈጸም ወንጀል አንደኛ ችሎት ዛሬ ረፋዱ ላይ እንደተሰየመ ተከሳሾች ባለመቅረባቸው ጉዳዩን እንዲያስረዳ የማረሚያ ቤት ተወካዩን አስቀርቧል። የማረሚያ ቤቱ ተወካይ ኢንስፔክተር ድሪባ ሰንበታ ለፍርድ ቤቱ ተከሳሾቹ ቤተሰቦቻቸው በበቂ ሁኔታ እንዳልተገኙና ደጋፊዎቻችንም እንዳይገቡ ተደርገዋል በማለት ችሎት ላለመግባት ወስነው በመጡበት መኪና ውስጥ እንደሚገኙ አስረድተዋል። ፍርድ ቤቱ ከዚህ በኋላ የዛሬው ቀጠሮ የተያዘው አቃቢ ህግ ያሻሻለውን ክስ እንዲያቀርብ መሆኑን አስታውሶ የተሻሻለውን ክስ አቃቢ ህግ እንዲያቀርብ ትእዛዝ ሰጥቷል። በዚህ ቀጠሮ ቀደም ሲል ተከሳሾች በማረሚያ ቤት አያያዛቸው ላይ ላቀረቡት አቤቱታ ማረሚያ ቤት በአካል ቀርቦ መልስ እንዲሰጥ ፍርድ ቤቱ የሰጠውን ትእዛዝ በማስታወስም የማረሚያ ቤቱ ተወካይ መልስ እንዲሰጡ ጠይቀዋል። ተወካዩ መልሳቸውን በጽሑፍ ያቀረቡ ሲሆን በችሎት ፊት በቃል እንዲያስረዱም አድርጓል። ኢንስፔክተር ድሪባ ሰንበታ ለፍርድ ቤቱ እንዳብራሩት ከሆነ ማረሚያ ቤቱ ለማንኛውም ታራሚ የሚሰጠውን አገልግሎት ሁሉ ሳያጓድል ለእነዚህ ተከሳሾችም ያቀርባል። ታራሚዎቹ ሃይማኖታቸው በሚፈቅደው መሠረት በፈለጉት ጊዜ ምግባቸውን መመገብ ይችላሉ። ማረሚያ ቤቱ ግን በተወሰነ ሰዓት ለሁሉም በተወሰነ ስፍራ ይሰጣል ብለዋል። የማምለኪያ ስፍራ ግን ለአማንያን በሙሉ ማቅረብ እንደማይችልም አስረድተዋል። ቤተሰቦቻቸው እየጎበኟቸው እንደሆኑም ማረሚያ ቤቱ በመዝገብ ያስቀመጠውን ፍርድ ቤቱ ሊያዩ እንደሚችል ተወካዩ ተናግረዋል። መጽሐፍ ለማንበብ ተከልክለናል የሚለው የተከሳሾቹ አቤቱታም ተገቢ አይደለም ያሉት ኢንስፔክተር ድሪባ መጽሐፍት እንደሚገቡላቸው፣ ይሁንና መጽሐፍቱ ተፈተሾ እንደሚገቡም ተናግረዋል። ፍተሻው ያስፈለገው አንድን ሃይማኖት ወይንም ብሔር ከሌላው ሊያጋጩ የሚችሉ ጽሑፎች በማረሚያ ቤቱ ውስጥ የእውከት ምንጭ እንዳይሆኑ ለመከላከል ብቻ ነው ብለዋል። ፍርድ ቤቱ ከዚህ በኋላ የታዳሚዎች ቁጥር እንዲቀነስ የተደረገው በፍርድ ቤቱ ትዕዛዝ መሆኑን፣ ለዚህም ምክንያቱ ባለፈው ቀጠሮ እንደተስተዋለው ታዳሚዎች በፈጠሩት እውከት ፍርድ ቤቱ መደበኛ ችሎቱን ለማከናወን መቸገሩን ገልጸዋል። ሁሉም የሕግ ተገዢ መሆን አለበት ያለው ፍርድ ቤት ታዳሚዎቹም ስርዓትንና ሕግን ተከትለው የፍርድ ሂደቱ እንዲከታተሉ አስጠንቅቋል። ከዚህ በተረፈም ጋዜጠኞች ትክክለኛ ያልሆነ ዘገባ እንደዘገቡ ተናግሮ ከዚህ እንዲታቀቡ፣ ለአሁኑ ግን በተግሣጽ ማለፉንና ከዚህ በኋላ ለመዘገብ የሚመጡ ጋዜጠኞች ስማቸው እንደሚመዘገብ ገልጸዋል። ታዳሚዎቹም እንደ ተገለጸው በችሎት የማይገባ ነገር የሚያደርጉ ከሆነም በሕግ እንደሚጠየቁና ቁጥሩም ከዚህ ሊቀንስ እንደሚችል ፍርድ ቤቱ አስጠንቅቋል። ፍርድ ቤቱ ይህን ጉዳይ ከዚህ በኋላ በፕላዝማ እንደሚካሄድ አስታውቋል። ይህን ተከትሎ ማረሚያ ቤቱ ተከሳሾቹ ጉዳያቸውን በፕላዝማ ካሉበት ሆነው እንዲከታተሉ አስፈላጊውን ዝግጅት እንዲያደርግ ትዕዛዝ ሰጥተዋል። የተከሳሾች ጠበቆች በበኩላቸው በዚህ ሁኔታ ለደንበኞቻቸው በቂ አገልግሎት መስጠት እንደማይችሉ ገልጸው ፍርድ ቤቱ እንዲያሰናብታቸው ጠይቀዋል። ከጠበቆቹ አንዱ አቶ ቃለ ክርስቶስ ጌትነት ይህንን የጠበቆችን ጥያቄ ይበልጥ እንዲያብራሩት ቪኦኤ የጠይቋቸው ነበረ። እኛም ዛሬ በችሎት ተገኝተን እንግዲህ ደንበኞቻችን ወንጀለኛ መቅጫ ስነ ስርዓት ሕጉ መሰረት የደንበኞቻችን ባልተገኙበት እኛ ምንም ነገር መናገርም አስተያየትን መስጠት ስለማንችል ይህንን በችሎቱ ነግረን በዛሬው ዕለት እኛ ተሰናብተናል። ፍርድ ቤቱ የካቲት አስራ ስምንት በፕላዝማ ለምነት ከደቃሉ እንቀበላለን ብሏል። ዛሬ ልደታ በሚገኘው ከፍተኛ ፍርድ ቤትና በአካባቢውም ከፍተኛ ቁጥር ያላቸው የጸጥታ ኃይሎች ተስተውለዋል። የካቲት 18 ቀን 2012 ዓ ም ቀጠሮ የቆረጠው ይህ ፍርድ ቤት በእስረኞች አያያዝ ላይም አንድ ውሳኔ እንደሚሰጥ ይጠበቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ